የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን አድማጮቻችን፣ እንዴት አመሻችሁ? በመጀመሪያ ሳምንቱ ሙሉ ከእኛ ጋር ስለነበራችሁ እናመሰግናለን። ለዛሬ በሳምንቱ ቀናት ከሰማችኋቸው የጋቢና ቪኦኤ ጥንቅሮች መካከል የተወሰኑትን በድጋሚ እናስደምጣችኋለን። አብሬያቸው የማመሻው ሀብታሙ ስዩም ነኝ። ከምርጫ ቦርድ እንጀምር። የኢትዮጵያ ምርጫ ቦርድ አዲስ የምርጫ ሕግ ረቂቁን በተመለከተ ከሕዝብ እንደራሴዎች ጋር ውይይት ያደረገው ባከተምነው ሳምንት ላይ ነበረ። እሱም በተመለከተ ጽዮን ግርማ ቀጣዩን ዘገባ በወቅቱ አሰምታናለች። የህዝብ ተወካዮች ምክር ቤት ባደረገው ግልጽ ህዝባዊ የውይይት ጥሪ መሰረት በህግ ፍትህና ዴሞክራሲ ኮሚቴ አዘጋጅነት በተሻሻለውና ዘጠና ስምንት ገጾች ባሉት የምርጫ ህግ ረቂቅ ላይ ውይይት ተደርጎበታል። በውይይቱ የህግ ባለሙያዎች፣ የበጎ አድራጎት ድርጅት ተወካዮችና የግል ተሳታፊዎች ተገኝተው ጥያቄዎች ቀርበዋል። ማብራሪያዎችም ተሰምተዋል በውይይቱ ከተነሱት ጉዳዮች አንዱ ከዚህ ቀደም በነበረው የምርጫ ህግ አንድ ሀገራዊ ፖለቲካ ፓርቲ ለመመስረት ሶስት ሺህ መስራች አባላት ቁጥር እንደሚያስፈልግ ይደነግግ ነበር። አሁን ደግሞ ይህ ቁጥር ወደ አስር ሺህ ከፍ እንዲል ተደርጓል። ክልላዊ ፓርቲ ለመመስረትም 750 ያስፈልግ የነበረው ወደ አራት ሺህ እንዲሆን ተደርጓል። የቁጥሩ ከፍ ማለት ጠንካራ ተፎካካሪ ፓርቲ ለመመስረት ይረዳል ያሉ ቢኖሩም፣ የፖለቲካ ተሳትፎንና ሀሳብን ሊገድብ ይችላል እና ሊሻሻል ይገባል የሚል ሀሳብ ያቀረቡ ነበሩ። ዶክተር ጌታውን ካሳ ከአንድ ወር በፊት ከተሾሙ የምርጫ ቦርድ አባላት መካከል አንዱ ናቸው። የሕጉን ረቂቅ ካረቀቁት ባለሙያዎች መካከልም አንዱ ናቸው። ዛሬም በምክር ቤት ተገኝተው ማብራሪያን ሲሰጡ ነበር። በዚህ የአባልነት ቁጥር ወደ አስር ሺህ ከፍ ማለትን በተመለከተ ለተነሳው ጥያቄ ማብራሪያ ሰጥተውናል። በእኛ በኩል እንግዲህ ይህንን ያዘጋጀነው ዝም ብሎ በደመነፍስ አደለም ምንድነው ትርቶ መጀመሪያ ከዚህ በፊት የነበሩ የምርጫ ህጎች፣ ምንድን ነው የሚሉት በነዚያ የምርጫ ህጎች መስተካከል ይገባቸዋል ሲባሉ የነበሩ በተለያየ መድረክ በትናንት በፖለቲካ ፓርቲዎች በተለያየ መድረክ እነዚህ እነዚህ በአስቸጋሪ ናቸው የምርጫውን መጫወቻ ሜዳ እኩል ያደርጉት፣ ነፃና ፍትሃዊ ምርጫ እንዳይካሄድ ያግዳሉ የተባሉትን መለየት መጀመሪያ ያደረግነው። ከዛ ኦኬ እነዚህ ከሆኑ የአፍሪካ ሀገሮችም የሌሎችም ሀገራት ልምድ ምንድን ነው? በዚህ በኩል እያንዳንዱ ያ ከታየ በኋላ ለኢትዮጵያ የሚመቸው የትኛው ነው? የግድ ሌላ ገር ስለሰራ እኛ እንወስደዋለን? ልማት ለኢትዮጵያ የሚስማማው የትኛው ነው የሚሉትን እና ምክክሮች የነበሩትም በእንደዚህ መልኩ ነው። ኋላ በዚህ መልኩ የተደረጉት ምክክሮች ረቂቁ ይህን መምሰል አለበት ተብሎ የመጀመሪያ ደረጃ ረቂቅ ከተዘጋጀ በኋላ ከፖለቲካ ፓርቲዎች ጋር ውይ ተደረገበታል። ሌላም ድረተኛ ነገ ተደርጎበታል። አሁን ደግሞ ከፓርላማ ህዝብ ጉዳዮች ኮሚቴና ከህዝብ መድረክ ላይ ተደርጓል እና አጥርሽ የተደረገበት አንዱ ምክንያት ዝም ብሎ ሳይሆን፣ በድንገት አንድ ሀገር አቀፍ ፓርቲ ሲባል ህዝብ ነው የሚወክለው እንግዲህ ይሄ በአሁኑ በስታስቲካዊ ግምቱ መሰረት ከዘጠና እስከ መቶ ሚሊዮን ይሆናል የሚባል ህዝብ ያለው ሀገር ነው እና በዚህ ሀገር ውስጥ ከአምስት ክልሎች የሀገር አቀፍ ፓርቲ ከሆነ ከአምስት ቢያንስ በአምስት ክልሎች ደጋፊዎች ዎች ሊኖሩ ሲገባ ከዛ አስር ሺ ድጋፍ ፊርማ ማሰባሰብ አለበት የተባለው። ስለዚህ ይሄን ያክል በሚያክል ህዝብ ብዛት ባለው ሀገር ይሄን ድምጽ ማምጣት እንደ ትልቅ ሊቆጠር አይገባውም። የምር ማህበረሰቡ ያለ የፖለቲካ ፓርቲ መሆን አለበት ያን ለማድረግ ይህን እንዲያንስ ማሳየት መቻ አለበት የሚል ሀሳብ ነው የተነሳው። እንዳሱ ያልተቀበሉት ወገኖች አሉ። በነገር አክላ እየደገፉትም ወገኖች አሉ። ተቃወሙ መቻ። ሌላው ጥያቄ የተነሳበት ጉዳይ በምርጫ የሚወዳደሩ የመንግስት ሰራተኞች የምርጫ ሂደቱ እስኪጠናቀቅ ድረስ በጊዜያዊነት ከስራ ገበታቸው እንዲለቁ የሚደነግገው ነው። ዶክተር ጌታሁን የምርጫ ውድድሩን ሚዛናዊ ለማድረግ ታስቦ የተካተተ አንቀጽ ነው ብለዋል። በነገራችን ላይ እሱም ላይ አሁንም ተሳታፊዎች ኦንሳይን ሃሳብ ነው ያለው እኛ እንደተረዳ ነው። ዛሬ መጀመሪያ ሁሉም አንድ ወጥ የሆነ አቋም ያላቸው ይመስል ነበረ። ኋላ ላይ ውይይቱ በደንብ መውቅ ያለ ሲሄድ እምነት አይነት ነው እንግዲህ ስለተነሳበት፣ አሁንም የመነሻ ምክንያቱ ነው ዋናው፣ ወሳኝ እዛ ላይ የመነሻ ምክንያቱ ምንድን ነው? የሀገራችንን የምርጫ ስርዓት ነጻና በእኩል መጫወቻ ሜዳ እንዳይሆን የሚያደርገው የመንግስትን ሀብትና የመንግስትን መጠቀሚያ ተቋማትና መሳሪያዎች በሙሉ የተጠቀሙ የሚወዳደሩ ሰዎች ራሳቸውን ችለው ከሚመጡ ሰዎች የበለጠ የተመቻቸ ሁኔታ አድቫንቴጅ ያላቸው። ስለዚህ ያንን በሚያደርጉበት ጊዜ ምርጫው በእኩል ተወዳዳሪዎች መካከል አይካሄድም። ያንን ለማድረግ በህዝብ ሀብት የሚጠቀም ወገን አንድ ወገን መኖር የለበትም። ስለዚህ አንደኛው መንገድ የመንግስት ሰራተኛ ብቻ አይደለም የመንግስት ኃላፊነት ላይ ያለ ሰው ከሆነ የሚወዳደረው ማንኛውንም የመንግስት ንብረት ለምርጫው ስራ መጠቀም አይችልም ነው የሚለው። ከዚህ ቤት ምርጫውን በእኩልነት የሚወዳደሩበት እንዳይሆን ከሚያደርጉት ነገሮች አንዱ ስለሆነ ነው። እናም ያንን ከሳቢ አድርጎ ነው የተነሳው። በሌላም በኩል ደግሞ ካየችው እኔ አስተማሪ ሆኜ የሚከፍለኝ ደሞዝ አስተማሪ ሆኜ እንዳገለግል ነው እንጂ የፖለቲካ ፓርቲ ፕሮግራም እንዳካሄድበት አይደለም። በይበልጥ ደግሞ በዚህ ተጠቃሚ የነበረው ስልጣን ላይ ያለው ወገን ነው እንጂ ሌሎች ፓርቲዎች አሉ። በተግባር ያለውንም ካየ ነው እና ይሄ የመጨረሻው ውሳኔ የሚሰጠው ፓርላማ ነው። የሁላችንንም ሀሳብ ሰምቷል። አርቃቂዎቹ ምንም አይነት የፖለቲካ አላማ ያለን ሰዎች አይደለንም። ሙያዊ እይታችንን የሚሰጠ ነው። በሌሎች ወገኖች ሳታፊዎች ተሳታፊዎች ጥያቄዎቻችንን አስተዋል አንስተዋል ፓርላማው የማየት እድል አግኝቷል። ዋናው ቁም ነገሩ በጣም ጠለቅ ያለና ሞቅ ያለው ተደርጓል። ዶክተር ጌታሁን ለምክር ቤቱ አባላትም ለሚወስኑት ውሳኔ ጠቃሚ ግብዓትን እንደሚሰጣቸው እምነት እንዳላቸው ተናግረዋል። በመላ ኢትዮጵያ የሚኖሩ ወጣቶችን ታሪኩ የሚሰበስቡ ዘጋቢዎቻችን በሁሉም የሀገሪቱ ክፍሎች ከተሰማሩ ቆየት ብለዋል። ከእነሱ የሚገኙ ጥንቅሮችን በየዕለቱ እናሰማችኋለን። እናንተም ቢሰማ የምትሉት ጉዳይ በአካባቢያችሁ ተከስቶ እንደሆነ በፌስቡክና ትዊተር አድራሻዎቻችን አሳውቁን። አሁን ወደ ወሎ እናቀናለን። በዚያ የሚገኘው መስፍን አድራጌ ምግባረሰና የወጣቶችን ይዘይራል ከተጎዳ ቢያንስ አሁን ወደ አስረኛ ዓመቴ እየመጣ ነው። እዚህ ላይ ያከኳት በቃ እንዲያበጠ ሄደ። ከዛ በኋላ ወደ እዚህ ድረስ መጣ። ከዛ እዚህ ላይ መራመድ አያስችለኝም። አሁን ይሄ ቁስል ከጀመረ በኋላ ከተኛው ወደ አስረኛ ዓመቴ ይመጣ ነው። ቤት ውስጥ ነው በቃ አልንቀሳቀስም ነበር። አሁን ወደ ይሄ ሁለት ዓመት ከምናምን አካባቢ ነው ወደ ውጭ መውጣት የጀመርኩት። የዛሬና ያርገውና አቤል ከአስር ዓመት በፊት ቦርቆ የማይጠግብ ሮጦ የማይሰለች ታዳጊ ነበር። ገና በለጋድ ቅድሚው ቤተሰቡን ለመደገፍ ደፋ ቀና የሚል ታታሪ፣ በታክሲ ወያላነት የሚያገኛትን ገንዘብ ለቤተሰቡ ይደጉማል። ያኔ ግና በአንድ የተረገመ አጋጣሚ የነበረው እንዳልነበረ ሆነ። እንደ ቀልድ እግሩ አካባቢ አሳከከው። ያንን ተከትሎ የተላጠው ቆዳው ግራ እግሩን በአስደንጋጭ ፍጥነት በአስደንጋጭ ቁስል ጉልበቱ ድረስ ወረረው። ለዚህ ደሀ ቤተሰብ ጉዳቱ አስከፊ ሆነ። ኑሮ እናቱን፣ አያቱንና ታላቅ እህቱን ተፈታተነ። እህቱ ደጅ የጠናችው በአቅራቢያቸው ወደሚገኘው የወሎ ዩኒቨርሲቲ ኮምቦልቻ ቴክኖሎጂ ኢንስቲትዩት ነበር። እህቴ ዩኒቨርሲቲ እንጀራ ታመጣለች ከነሱ ከተማሪዎቹ የተረፉ እና በቃ እናቴ እንደገና ደግሞ ጡረት አላት። ያን ነው በቃ መተዳደሪያችን ማለት ነው። አቤል ከተኛበት አልጋ ከተቀመጠበት ጓዳ መውጣት ሳይችል ከሰባት ዓመታት በላይ ዘለቀ። አብረውት የሚውሉት የሚያረባቸው እርግቦቹ ሆኑ። ትምህርቱን ከአምስተኛ ክፍል ማቋረጥ ግድ ሆነበት። ይህ ልብ የሚነካ ሳዛኝ ታሪክ በኮምቦልቻ ከተማ ለሚኖር ወጣቶች ደረሰ። ወጣቶቹ ከእኛ በላይ ለእኛ ማን ሊመጣ በሚል መንፈስ የድጋፍ እጃቸውን ለመዘርጋት ወሰኑ። በኮምቦልቻ ከተማ ቀበሌ ወንዛ አካባቢ ኗሪ የሆነው ወጣት ሰይዳሰን ይናገራል። 22፣ 23፣ 24 ዓመት የሚሆነው ልጅ ነው። صارت مبلاتي في الرجال ግን በጣም ግሩ ፓራራይዝ ሆኖ የሆነ ቁስል ነገር ወጥቶበት ያንን ልጅ እና አያቱ አሉ። ቤት አንዲት ያለችው በጣም የሚያሳዝን ነው። ከሁሎ ዩኒቨርሲቲ የተረፈ እንጀራ እያመጡ ነበር የሚመገቡትና ለዚህ ልጅ ቢያንስ በወር አንድ ሺ አምስት መቶ ብር አንድ ሺ አምስት መቶ ብር ቤት አላቸው፣ ለምግብ ግን ይሆናቸዋል። ናስር የሚባል ልጅ ነው፣ ያ ያገናኘን እነሱ ጋር። እነሱ በቃ ከመጡ አስቤዛ ያደርጉልኛል፣ ሁሉ ነገር ሁሉ ነገሬ ናቸው። በቃ በየወሩ እየመጡ አንድ ሺ አምስት መቶ ብር ሰጡኛል፣ እንደገና ምግብ ያመጡልናል። እና የተለያየ ማቴሪያል ወጣቶቹ አቤልን መሰል ሰብአዊ እርዳታ የሚያስፈልጋቸው ብዙዎች እንዳሉ ያምናሉ። ለበጎ አገልግሎቱ መነሻውም መድረሻውም ሰውነት ነው የሚል አቋም አነገቡ። ዘርን መሰረት ሳያደርጉ፣ ቋንቋን ሳይጠጉ፣ እምነትን ሳይተገኑ 2008 ነሐሴ አካባቢ ላይ ማለት ነው በየአካባቢያችን ዝም ብለን እናወራ ነበርና ብዙ ትላልቅ ሰዎች አሉ አቅመ ደካማ የሆኑ ራሳቸውን ማስተዳደር የማይችሉ ረዳት የሌላቸው እነዚህ ሰዎች በምን እንገዛቸው የሚል ነገር ራስ አነሳን። እኛ ከኛ የሚጠበቀው ምንድን ነው? ቢያንስ የምንችለውን ነገር ቤታችን የምንበላው ምግብ ምግብ አለ። ያንን ምግብ እየወሰድን ብንሰጣቸው እስኪ ምግብ እንኳን የሚመራባቸው ይቅርና እንደኛ እኩል ይሁን የሚለውን ነገር ሀሳብ አነሳን። ምግብ እያጠቀስን በየቤታቸው ማድረስ ጀመር። ከዛ በመቀጠል ደግሞ ምን እናደርግ ማህበረሰቡ እንዴት አድርገን እናሳትፎ የሚል ነገር አነሳን። ያለውን ሀሳባችን ስናስረዳቸው ህብረተሰቡ በቃ ኮምቦልቻ ላይ በጣም ጥሩ አመለካከት አላቸው ና የሚችለው በመቶ ሚስችላለ በመቶ ብር ይሰጠናል፣ ሶስት መቶ ብር ይሰጠናለ ከራሳቸው መዋጮና ከበጎ አድራጊዎች የሚገኘውን ድጋፍ በማሰባሰብ አቤልን ጨምሮ በቋሚነት ሶስት ሰዎች ይደገፋሉ። በርበሬ ወንዝ አካባቢ እንደዚሁ የቲሞች ልጆች አሉ አያቶቻቸው ጋር የሚኖሩ አያቶቻቸውም ደካሞች ናቸው። ልብስ በመስፋት ነው የሚተዳደሩት። አያቱ እና እነዚህንም ሰዎች እንርዳ ብለን አንድ ሺ አምስት መቶ እንደዚሁ ደግሞ አንዲት ልጅ ነበረች ትምህርቴን ላቋረጥ ነው አለች። እሷ ደግሞ ትምህርትሽን አቋርጠሽ እንትን ከምትይ እኛ ተቀጥረሽ የምታገኘውን ብር እንስጥሽ ብለን አመቻችተንላት አንድ ሺ ብር በወር እየተሰጠ ደግሞ እሷ ቤት እናቷን እንትን እያለች እነዚህ ሰዎች አሉ። በበዓላትና በልዩ የስጦታ መርሃ ግብር ተጠቃሚ ከሚሆኑ ሰዎች ባሻገር በቋሚነት የምገብ አገልግሎት ተጠቃሚዎችም አሉ። ወጣት እንሪሰድ በዚህ ስራ ላይ የተሰማረን ወንድሞች አብሮ አደግነን በምግብ ዙሪያ ሰዎች በቋሚነት እንዲመገቡ ያደረግናቸዋል። አካል ጉዳተኛ ፓራላይዝድ የሆኑ በጣም ባልቴት ልጅ የሌላቸው ደካማ፣ እነዚህ እነዚህ ሰዎች በቋሚ እንደምሳሌ ለሙከራ ያክል አንድ ሶስት ሰዎችን ለአንድ ሰው ሰባት ሰው በማደራጀት አንድ ሰው በሳምንት አንድ ጊዜ ይደርስበታል። ሶስቱ ሰዎች በሃያ አንድ ሰዎች አመቱ ሙሉ መመገብ የቻሉበት ሁኔታ አሁን ከተጀመረ ወደ ስድስት ወር ሆኗል። በዚህ በጎ ተግባር ብዙ ሰዎች ለመሳተፍ ፈቃደኝነታቸውን እየገለጹልን ሰዎችን እያዘጋጀን ለእነሱ በመስጠት ላይ ነው ያለ ነው። ከተረጅነት ይልቅ ሰርቶ የመለወጥ መንፈስ እንዲጎለብት ለማስቻል ከአስር የማይበልጡት ወጣቶች በየአካባቢው በሚያገኙት ድጋፍ ወደ ስራ ያሰማሯቸው እንዳሉም ወጣትን ሬስ ያስረዳል ለመጀመሪያ ጊዜ የጀመርንባት አንዲት ሴት ነበረች እሷ ጋር 3250 ብር ካፒታል የሚሆን እንጀራ ጋግራ እንድትሸጥ ነበረ የመጀመሪያው ጥናታችን አንድ ኪሎ ጤፍ ምን ያህል እንጀራ እንደሚሆን አጠናን ከዚያ በኋላ ገበያውን አፈላለግንላት ገበያ አገኘን አገናኘናት በጥሩ ሁኔታ እየሰራች ወደ አምስት ቤተሰብ በሰአቱ እየመገበች አሁንም ከዛ ስራ ትቀይራ ወደ ዶሮ ማርባት የተሸጋገረችበት ሁኔታ ነው ያለው ሌላው ተማሪ አለ የቲም ነው አባት የለውም 14 ኪሎ ሜትር ርቀት ላይ ነው ጮሪሳ ከሚባል አካባቢ ላይ እየመጣ የሚማረው እናቲቱ እስከ ስምንተኛ ነው የኔ ልጆች የሚማሩት፣ ከዚህ በኋላ ትራንስፖርት እየከፈልኩ ኮምቦልቻ ስጄ የማስተምርበት አቅም የለኝም ስትል አንዳንድ ሰዎች መጥተው ጠቆሙን። ለልጁ ብስክሌት ገዝተን ትምህርቱን እንዲማር ይሄ አሁኑ ዘንድሮ ሁለተኛ አመቱ ይመስለኛል እየተማረ ነው ያለው። በጤናም ዙሪያ ብዙ በከተማችን ያሉ የግል ክሊኒኮችን በነጻ ህክምና እንዲሰጡ በማድረግ እነሱ ነጻ ህክምናን ያደርጋሉ። መድኃኒትን በተመለከተ አቅማችን የፈቀደውን ከኪሳችንም ይሁን ከሌላም ሰው ተቀብለን መድኃኒት እንትን እያደረግን ያለ ነው። አንድ እንደዚህ ቶንሲል ነገር ይዞት እዚህ ጋር አዲስ አበባው 30 ሺ ብር ነው። ኦፕሬሽን ተደርጉ እንትን ያለው ከለዛም ለልጅ እንደዚሁ ሰተን ማዳን ነው። እነዋ ነው አላማ። ይሄ ልጅ ድኖ ወደ ትምህርት ቤት ቢገባ ሚለን ብቻ የተወሰነ ነገር አንድ አስር ሺ ብር ሰጠ ነው። በዛ ታክሞ ውጤታማ ሆኖ አሁን ትምህርቱን እየተማረ ነው ያለው። ሌላው ሲንጀር ገዝተን የሰጠናቸው አንድ ትልቅ አባት አሉ። እሳቸውም እንደዚሁ ስራቸውን እየሰሩ በጥሩ ሁኔታ ላይ ይገኛሉ። ከ2000 በላይ ሰዎችን በመመገብ ከ500 በላይ ተማሪዎች ደብተርና የጽህፈት መሳሪያ በማገዝ ለችግረኛ ቤተሰብ ልጆች የትምህርት ቤት አለባ ነፋሳት በማሰፋት ያደረጉት ጥረት ከ300 ሺህ ብር በላይ ይገመታል። ይህን ሲያደርጉ ወጣቶቹ በማህበር መደራጀት፣ በክበብ መቋቋም አላስፈለጋቸውም። ወደፊት ተግባራቸውን በተቀናጀ መልኩ ለማስቀጠል ግን የመደራጀት ዓላማ እንዳላቸው ነግረውኛል። ፊታችንን ወደ ሰብአዊነት ባዞርን ቁጥር ግጭት ይጠፋል፣ ፍቅር ይሰፋል፣ መለያየት ይኮሳል፣ አንድነት ይነግሳል። የወጣቶቹ መልእክት ነው። ጊዜውን ስላገኘ ነው ይሁን ምን ይሁን አላውቅም። በዘር ይቆጥራል የተለያዩ ነገር ችግሮችን ይፈጥራል። ይሄ ደግሞ ተገቢ ያልሆነና አገራችንን ወደ ጥፋት እንጂ ወደ ልማት አያስኬድም። ቢያንስኛ ብንተሳሰብ ፊታችንን ወደ እንደዚህ አይነት ሰብአዊነት ወደ ልማት ብናዞር፣ ዛሬ አንድ አቤልን በመርዳት የተጀመረ መልካም ተግባር በርካታ አቤሎችን ከተደበቁበት በማውጣትና ምኞታቸውን እውን በማድረግ የነገ ተስፋቸውን ማለምለም የሁሉ ሁሉም ሀላፊነት ነው የሆነ ነገር ቢከፈትልኝ ደስ ይለኛል ብሰራ ብሰራ ደስ ይለኛል በአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ በማዳመጥ ላይ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፈውን ጋቢና ቪኦኤን ነው ጋቢና ቪኦኤ ወጣቶችን የሚመለከቱ መሰናዶዎች የሚሰሙበት ሰዓት ነው አብራችሁን ስለሆናችሁም እናመሰግናለን። ከአድማስ ወደኛ ተሻገሩ። በዚህ ሳምንት የሰው ልጆች ጨረቃን የረገጡበት ሃምሳኛ ዓመት ታስቦ ውሏል። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ሳትደፈርነ ከ50 ዓመታት በፊት በትናንትናው ዕለት በሰው ልጆች የጠፈር ምርምር ታሪክ ከፍተኛ ቦታ የተሰጠው ሁነት ተመዘገበ። ከምድር 238858 ማይል ርቃ የምትገኘውን ጨረቃን የሰው ልጅ ረገጠ። ይህ እንዲሁን ያስቻለው አፖሎ የተባለ የአሜሪካ ጠፈር ምርምር መርሃ ግብር ነው። መርሃ ግብሩ 400 ሺህ ሰራተኞችን በቀጥታም ሆነ በተዘዋዋሪ አሳትፏል። በሰው ልጆች ታሪክ ጨረቃን በመርገጥ የመጀመሪያ የሆኑት ሰው ኒል አርምስትሮንግ፣ የበቀዝቃዛው ጦርነት የጊዜ ቀጠና የተመዘገበው ስኬት የተቀናቃኝ ሀገራት ሰላማዊ ፍልሚያ ውጤት መሆኑን ጠቀስ አድርገው ነበረ። በዩኤስ አሜሪካና ና በሶቪየት ህብረት መካከል የነበረው ፉክክር ሰላማዊና ታላቅ ነበረ። እጅግ የበረታ ውድድርም ነበር። ሳይንስ ትምህርትና አሰሳን በተመለከተ ሁለቱ ወገኖች የላቀውን መንገድ እንዲወስዱ ረድቷቸዋል። የኋላ የኋላም በሁለት ባላንጣ ሀገራት መካከል ትብብርን መፍጠሪያ ብልሃት ሆነዋል ነው ያሉት። ኒል አርምስትሮንግ እና በዝ አልድሪን ጨረቃን በሚረግጡበት ወቅት በዓለም ላይ የሚኖሩ በሚሊዮኖች የሚቆጠሩ ሰዎች በቴሌቪዥን መስኮት ሁናቴውን ተከታትለዋል። ይህ ስኬት ለብዙዎቹ የማይሳካ የሰው ልጆች ሕልም አለመኖሩን አስተምረዋል። በወቅቱ ዩኤስ አሜሪካን ይመሩ የነበሩት ጆን ኤፍ ኬነዲ ኬኔዲ የአፖሎ 11 በራሪዎች ታሪክ ለመላው ዓለም የሚተወውን እርባና መደጋገማቸው ከዚህ መነጭ ይመስላል። በቅርብ ሳምንታት ውስጥ የተመዘገበው አስደማሚ የጠፍር ላይ ስኬት ለሁላችንም ግልጽ ሊያደርግልን የሚገባው በ1957 የስፑትኒክ መንኮራኮር እንዳደረገው ሁሉ የትኛውም ቦታ በሚኖሩ በሕይወት መንገዳቸው ላይ ቁርጠኛ ለመሆን በሚተጉ ሰዎች ጭንቅላት ላይ የሚኖረውን ተጽዕኖ ነው ነው ያሉት ጆን ኤፍ ኬኔዲ። በ1957 የራሽያ የስፑትኒክ መንኮራኩር የመጀመሪያው የተሳካለት የጠፍር ላይ አሳሽ መንኮራኩር መሆኑ አይዘነጋም። የአፖሎ መርሃ ግብር የጨረቃ ጉዞ ከ50 ዓመታት ወዲህ በዋናነት ሮቦቶችን በመላክ ላይ ያተኩረዋል። የአሁኑ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግን ሰዎችን ወደ ጨረቃ ብሎም ወደ ሌሎች ዓለማት የመላኩ ጥረት እንዲቀጥል ፍላጎት እንዳላቸው ከሰሞኑ ተናግረዋል። ብሔራዊ የጠፈር ምርምር መስሪያ ቤትን ቀጣዩን ወንድ ወይንም ሴት ወደ ጨረቃ እንዲልክ ብሎም ሰዎችን ወደ ማርስ በመላክ ቀጣዩን ትልቅ እርምጃ እንዲወስድ አዘዥ ያለው ሲሉ ተሰምተዋል። ትራምፕ በቅርቡ ከጋዜጠኞች ጋር በነበራቸው ቆይታ አስተዳደራቸው ወደ ጨረቃ በ2024 የአውሮፓውያኑ ዘመን ለመመለስ ማርስ ላይ ደግሞ በ2033 ሰዎችን ለማሳረፍ ያለውን እቅድ ይፋ አድርጓል። ሆኖም ወደ ጨረቃ መመለስ ይሻላል ወይስ ቀጥታ ወደ ማርስ ማምራት የሚለው ክርክር ፈጥሯል። ኒል አርምስትሮንግና ባዝ አልድሪን ጨረቃ ላይ ከ20 ሰዓታት በላይ በቆዩበት ወቅት በጨረቃ ምህዋር ላይ የማዘዣ መንኮራኩር ውስጥ ሆነው ሲያግዟቸው የነበሩት የ88 ዓመቱ ማይክል ኮሊንስ በቀጥታ ወደ ማርስ ማቅናቱን ይደግፋሉ። እኔ ማርሳዊ ነኝ ሲመስለኝ፣ ማርስ ቀጣዩዋ ታላቅ መዳረሻችን ናት ነው ያሉት ኮሊንስ። በሚቀጥል ከኤደን ገረመው ጋር ቆይታ የምታደርገው እንግዳችን ለልጆች ጤናማ አመጋገብ የሚበጁ መላዎችን በማቀበል ስራ ላይ ተሰማርታለች። በስራተ ምግብ ላይ የሚያተክሩ ትምህርቶችን ወደ ገጠራማ ቦታዎች ሳይቀር በመጓዝ ትሰጣለች። ከሜላት ዮሴፍ ጋር ቀጣዮቹን ጥቂት ደቂቃዎች አብረን እናሳልፍ። ሜላት ዮሴፍ ትባላለች። ካጋሯ ህሊና በለጠ ጋር በመሆን በእናቶችና ህጻናት አመጋገብ ላይ ያተኮረ የምግብ ዝግጅት መጽሐፍ አሳትመዋል። ከዚህ በተጨማሪም ቪታ ባይት የተሰኘ የስነ ምግብ ድርጅት ከፍተው በእናቶችና ህጻናት አመጋገብ ላይ ውጤታማ የሆነ የባህሪ ለውጥ ለማምጣት እየሰሩ ይገኛል። ሜላትን ወደዚህ ስራ እንዴት ገባሽ ብዬ ጠይቅያት ነበር። ልጅ ወልጌ ስድስት ወር ሲሆናት በጣም ተቸግር ነበረ። አንቺም ታውቂ ሆናል እንደ ሴሪላክ ሰሪኮም የሚባሉ ተዘጋጅተ የሚሸጡ ምግቦች አሉ እነሱ እንገዛለን ግን ከጠዋት ከማታ ልጆች እሱን ነው የምትበላው። ያ በጣም ያስጨነቀኝ ነበረ። የድርጅቱ መስራች ሌላ መስራች የሆነችው ሊና በለጠ እሷ የተሻለ ያለ ግንዛቤም የተሻለ እውቀትን ነበራት በዚህ ጉዳይ ላይ ብዙ ነገሮችን ታስጨብቀኝ ነበር። ምክንያቱም እሷን ለረዥም አመታት እዚህ ተር ላይ ነበር የምትሰራው። ከዛ አካባቢያችን ላይ ያሉ ደግሞ ጓደኞቻችን፣ ቤተሰቦቻችን ውስጥ እንዲሁ በተለይ ለመጀመሪያ ልጃቸውን ሲወልዱ ሰዎች ሲቸገሩ አያን ምክንያቱም ከተማ ላይ ያለውን ሰው መግዛትን ቢችልም እንኳን በእውቀት ማነስ ምክንያት ልጁን የተመጣጠነ ምግብ ሳይሰ እያሳደገ ያለበት ሁኔታ ነው ያለው እና ያንን ሁለታችንም አየነው። ላይ ለምን አንሰራም ብለው ስራቱን ተቋቋመው። ቀጣዩ ስራ የተለያዩ ጥናቶችን ማገላበጥ ቀላልና ኪስን የማይጎዱ የምግብ አይነቶችን በመግዛት የተመጣጠነ ምግብን ማዘጋጀት እንዲሁም ደግሞ በእሱ ላይ ተመርኩዞ አንድ ሺ ቀናት የሚል መጽሐፍ ማዘጋጀት ነበር። ለመሆኑ እነዚህ አንድ ሺ ቀናት ምንድን ናቸው? አንድ ሺ ቀናት የተባለው እንግዲህ ሁለት መቶ ሰባ የእርግዝና ቀናት፣ ሰላሳ ሰላሳ ቀን ዘቅ ይወር፣ ከዛ ደግሞ ሶስት መቶ ስልሳ አምስት የመጀመሪያው አንድ አመት፣ ከዛ ደግሞ ሶስት መቶ ስልሳ አምስት ሁለተኛው አመት፣ አንድ ላይ ስትደምራቸው አንድ ሺ ነው የሚመጣው። ይሄ ጊዜ ግን ለምንድን ነው በጣም ትኩረት ተሰጥቶ ዓለም ላይ በሙሉ እንደዚህ እንዲሰራበት ብለሽ ስትጠይቂ፣ በዚህ ጊዜ ላይ ልጆች የሚያስፈልጋቸውን በቂና የተመጣጠን ምግብ ካላገኙ በበሽታ የሚያዘጥላቸው በጣም ከፍተኛ ነው። በአካል ምን በአእምሮ እድገታቸው በጣም ይወሰናል። አሁን የሰባት አመት ልጆችን እኩል ደብረሽ ብታይ አንዳንዱ በጣም ረዥም ይሆናል፣ አንዳንዱ ደግሞ መካከለኛ ይሆናል፣ አንዳንዱ በጣም አጭር ይሆናል። እና ይሄ አንዴ ከተፈጠረ በኋላ ማለት ነው ራላ መልሶች ማስተካከል አፍስ አካል ላይ አይምሮ ላይ የሚመጣውን ጉዳት ከዛ ሌሎች ትምህርት ቤት ደግሞ በሚጀምሩበት ጊዜ ትምህርት የመቀበል ችሎታቸውን በጣም ይቀንሳል። ምክንያቱም አይምሯቸው ማድረግ በሚገባው ደረጃ አላደገም። ስለዚህ ተመልሰን ማግኘት የማንችለ ጊዜ ስለሆነና ጉዳቱ ለድሜ ልክ ስለሆነ ነው በጣላይ ብቻ አይደለም፣ ዓለም ላይ በሙሉ ተሰቶት የሚሰራ ስራ ነው። ከዛ በኋላ እንቅስቃሴያችን የሆነው ከእንደዚህ ስርዓተ ምግብ ላይ የሚሰሩት ዓለም አቀፍ እነሱ በሚሰሩት ፕሮጀክት ስር ምንድነው እኛ የምንሰጠው ሰርቪስ ባህሪ ለውጥ ያመጡ የሚችሉ ዘቶችን ማዘጋጀት፣ ከዛ ደግሞ አሰልጣኞችን ማሰልጠን አካባቢው ጋር ያለውን ለስርዓተ ምግብ መዛባት ወይም ለምግብ እጥረት ችግር ዋናው መንስኤ ምን እንደሆነ ማጥናት፣ ከዛ በዛ መሰረት እና ሊያመጣ የሚችል ነገር ማቀድ እና ያንን ድጋፍ እየሰጠን መስራት ዋነኝነቱ ነው የምንሰራው ያለ ነው። አሁን ገጠር ላይ ስቴጅ የምታያቸው አንዳንድ ችግሮች ከአለማወቅ ችግርም ያልፋሉ። ለአቅም ጉዳይ አለ። ተመጣጠነ ምግቦች በርካሽ ዋጋ ለመገየት አለ። ስለዚህ ወደፊት ጎን ለጎኑ ደግሞ ከገበሬዎች ጋር የምንሰራ የምንችልበት ሁኔታ እቅድ እያወጣን ያለ ነው። በጣም ከባዱ ነገር አንድ ስራ በመስራት ችግሩን መፍታታ፣ ለባህሪ ለውጥ በማጣት ችግሩን መፍታታችን በጣም ብዙ ሴክተሮች ነው የሚነካኩት፣ ሴክተር ነው ስለዚህ በጣም የተቀናጀ ስራ ይፈልጋል። ሜላት ስታጠቃልልም በሀገሪቷ ውስጥ ያለው የስርአተ ምግብ ችግር የባህሪ ለውጥ ከማምጣት በዘለለ የስርአተ ምግብ ዘርፉ ላይ መዋለ ንዋያቸውን የሚያፈሱ ባለ ሀብቶች አለመኖሯቸውና ዘርፉ መንግስታዊ ላልሆኑ የተራደው ድርጅቶች ብቻ መጥተው ጉዳዩን አሳሳቢ አድርገዋል። ስለዚህም ደግሞ ግለሰቦች መዋለ ነዋያቸውን በዚህ ዘርፍ ላይ ቢያፈሱ መልካም ነው ብላለች። ደግሞ ወደ አምቦ እናቀናለን። በዚያ ዘጋቢያችን ናኮር መልካ ወደ አንድ የከብት መኖ ማቀነባበሪያ ጎራ ብሏል። በአምቦ በተለምዶ አዋሮ ተብሎ በሚጠራው ስፍራ ላይ በቆርቆሮ የታጠረ ግቢ ውስጥ የወፍጮ ድምፅ ይሰማል። ጥቂት መኪናዎች ቆመው ከወፍጮ ቤቱ የሚጫኑ የእንስሳት መኖ እንደሚጠባበቁ የሰራተኞቹ ንቁ ተሳትፎ ያሳብቃል። እህሉን ሲያደባልቁ፣ የተፈጨውን በጆንያ እየጨመሩ ሲያስተካክሉ፣ በፍጥነት ሲከውኑ አየውና ስለ ሁኔታው ለመጠየቅ ጠጋልኩ። ዶክተር ሲሳይ ከሁሉም ጋር እየሰራ ነው። ከውጭ ቆመው የሚጠባበቁ ደንበኞቹን ላለማስከፋት እየተጣጣረ መሆኑ ቢገባኝም፣ ትንሽ ጊዜ እንዲሰጠኝ ጠይቄ ቆይታ አድርገናል። የኦሮፊድ ኮምፕሌክስ ድርጅት ስራ አስኪያጅ ዶክተር ሲሳይ ምሕረቱ እየከወነ ስላለው አብራራለኝ። ብዙ ጊዜ ከቦታም እጥረት የተነሳ በትእዛዝ ነው የሚሰራው። እኛ የዶሮ የዶሮ ማለቢያ የእንቁላል ዶሮ የወተት የወተት የሚጨምራል የወተት መኖ የሚባል የማድለቢያ ብዙ አይነት መኖዎችን ነው የሚሰራው። ምክንያቱም በትእዛዝ ነው ይህን ስራ የምንሰራው፣ ያው ቴክአዋይ እንደሚባለው ቀድመው ያዙና እኛ እንሰራለን። የማንሰራው የመኖ አይነት የለም። ሙያዊ ድጋፍ ያለው ስራ እንድንሰራ ያደረገንም ይሄው ነው። ኦሮፊድ ኮምፕሌክስን ያቋቋመው ዶክተር ሲሳይ በዩኒቨርሲቲ የተማረው የእንስሳት ሕክምና ነው። ኦሮፊድ ኮምፕሌክስን ያቋቋመው ግን በራሱ መንገድ ተግባራዊነቱን ለማረጋገጥ እንደሆነ ይናገራል። የቤተሰብ ጊ ቢ ውስጥ የእንስሳት መኖ ለማዘጋጀት በእጁ የደባለቀና ወፍጮ ቤት እያስፈጨ ተሸክሞ ለደንበኞች በማጓጓዝ በከተማው ያየውን የመኖ እጥረት ለመቅረፍ እንደሞከረም ይገልጻል። የዛሬ ሰባት ዓመት ገደማ ብቻውን የጀመረው ስራ ዛሬ አድርጎ ለአስራ ሁለት ወጣቶች የስራ እድል ፈጥሯል። እንስሳት ሕክምና ከመስራት በፊት መኖ ማግኘት አለባቸው። መኖ ሪሌትድ የሆኑ በሽታዎች አሉ። መኖ ሳይኖራቸው ፕሮዳክሽን ማግኘት አልችልም። ምንም አይነት ነገር ጤና፣ ከጤና ጋር የሚገናኙ መኖ እጥረቶች አሉ። ወደ መኖ ገባል። መድኃኒቱና መኖ ስታገናኘው ነው ጥሩ ፕሮዳክሽን ልታገኝ የምችለውእና ይህንን አክሴስ ካደረግም በኋላ ነው። በእኔ ስር ያሉ ሰራተኞች ወደ አስራ ሁለት ናቸው። ሶስት ሴቶችና ዘጠኝ ጋርዶችን ጨምሮ ወደ ዘጠኝ ወንዶች አሉ፣ ኦፕሬተሮችን ጨምሮ በአምቦ አካባቢ እስከ 80 ኪሎ ሜትር ርቀት ላይ የሚገኙ ከተሞች የኦሮፊድ እንስሳት መኖ ተጠቃሚ መሆናቸውን ዶክተር ሲሳ ይናገራል ከዚህ በተጨማሪ በወልቂጤ ዩኒቨርሲቲ የእንስሳት ሳይንስ ክፍል መምህር ነው ሁለቱን ስራ አንዱን በአምቦ አንዱን በወልቂጤ እንዴት አድርጎ የሚያስኬደው ስራ ከወልቂጤ ዩኒቨርሲቲ ጋር አንዱ ካለው ርቀት አንጻር ቻሌንጆች እየገጠሙኝ ነው ገጥሞኝ ያለም ጭምር ነገር ግን ያለውን እዛ ያለውን እስኬጁል በደንብ አይና እዚ ያለውን ደግሞ ሰራተኞች ስላሉ ብዙ ከቨር የሚያደርጉልኝ ነገር አለን የነገሮችን ሙያዊ ነገር ነው ድጋፍ ነው የሚሰጠው ሙያዊ ድጋፍ ላይ ትኩረት እየተደዋወለ ምንም እያደረግን እየሰራን እዛም ያለውን ነገር ተማሪዎች ሳይጎዱብኝ ማስተማር ባለብኝ ሰዓት እዛ መገኘት ባለብኝ ሰዓት እየተገኘው ያለውን ቻሌንጅ እየተሟለው እዚሁ ደርሻለሁ። ከዩኒቨርሲቲ ተመርቆ የመንግስት ስራ በመፈለግ ሁለት ዓመት ማሳለፉን የሚናገረው ወጣት አክሊሉ ታደሰ በበኩሉ ያለ ስራ ያሳለፈው ጊዜ እንደሚቆጨው በማስታወስ አሁን ግን የስራ ፈጣሪነት መንፈስ በውስጤ ተፈጥሯል ይላል። እኔ እንደ አንድ ሰው ሁለት ድግሪ ተሸክሜ ተምሬ ቁጭ ያልኩልኝ ነኝ እና ስራ ፈልግ ነበር። ስራ የምፈልገው እሱ ጋር መጥቼ ግን ውስጤ ምንድን ነው የፈጠረው ነጌ እኔ ራሴን ችዬ እንዲወጣና እንደምሰራ ማለት ለራሴ ራሱ አሁን አያላምን ውስጤ የስራ መስራት ፈጠራ ወይም ደግሞ ስራ ለመስራት ያለኝ ፍላጎቴ በጣም ከፍ እንዳለ ነው እየታየኝ ከሱ የተማርኩት ማለት ነው። ዶክተር ሲሳይ ኦሮፊድን ወደ ትልቅ የእንስሳት መኖ ፋብሪካ በማሳደግ በርካታ ወጣቶችን ስራ የማስያዝ እና የሀገሪቱን እንስሳት መኖ ፍላጎት ማሟላት አላማው አድርጎ እንደሚሰራም ገልጿል። ስራ ለሚያማርጡ ወጣቶች መልእክት አለው። በነገራችን ላይ ወጣት ማለት ከእድሜውም አንጻር ካለው ጉልበትም አንጻር ስቶሬጅ ነው። ይሄ ማጠራቀሚያ ጉልበት፣ ማጠራቀሚያ ጉልበት ማጠራቀሚያውን ተጠቅመውበት ስራ ሰርቶ ነገ እንደ ቁም ነገር ያንን ከፋ ተካፍሎ የሚበላበት ነው። በጉልበቱ ሰርቶ በጭንቅላቱ በእውቀቱ ሰርቶ ነገን የሚያይበት አንግል ነው ብዬ ነው የማስበው። ዛሬ ካልተሰራ ነገ የምታገኘው ነገር የለም። እኔ በደሞዝተኛ እኔ ጥሩ ደሞዝ ነው ይከፈለኝ ከምናስተምረው ዩኒቨርሲቲ ደሞዝ ይከፈለኛል። ነገር ግን እሱ በቂ ነው ብዬ አይደለም ቁጭ ያልኩት። ስራ መናቅ አስፈላጊ እኔ ተሸክሜም እሰራለሁ። ከሰራተኞች እኩል ነው የምንሸከመው፣ የጉልበት ሰራተኛም ሆኜ እሰራለሁ። ያ ነው ለእኔ ነገን ተስፋ ይኖረኛል ብዬ የማስበው። ወጣቱ ጉልበትና እውቀትን ያለምንም ማመንታት በመጠቀም ህልሙን ማሳካት አለበት በማለት መልእክቱን ቋጭቷል። ለቪኦኤ ናኩር መልካ ጋቢና ቪኦኤ እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። በአዳዲስ ዝግጅቶች በአዲስ መንፈስ ሰኞ እንገናኛለን። መልካም ምሽት። የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ